የኢትዮጵያ ወታደሮች የድንበሬን ወሰን ተሻግረው ገብተዋል ስትል ሱዳን በዚህ ሳምንት ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ደግሞ በኢትዮጵያና በሱዳን መካከል የተፈጠረው የድንበር ውዝግብ በመካረሩና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግድብ ዙሪያ ስላለው ሁኔታ ለመምከር ሱዳን በኢትዮጵያ የሚገኙት አምባሳደሯን መጥራቷን አስታውቋል። የአሜሪካ ድምጽ ዘጋቢ ናባ ሙሀዲን ከካርቱም የላከችውን ዘገባና ኤኤፍፒ የፈረንሳይ የዜና አገልግሎት ዘገባን በማጠናቀር ደረጀ ደስታ ያቀርበዋል። የዛሬው የሱዳን የውጭ ጉዳይ ሚኒስቴር መግለጫ የወጣው በሁለቱ ጎረቤት አገሮች መካከል የመሬት ይገባኛል ውዝግብ ባለበት ሁኔታ ውስጥ ነው። የድንበር ውዝግቡ ግብፅና ሱዳን የተፈጥሮ ውሃ አቅርቦታችንን አደጋ ላይ ሊጥል ይችላል በሚል ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፍ የኃይል ማመንጫ ግድብ ዙሪያ በሚያነሱት ክርክር ላይ ሌላ ተጨማሪ ጫና ፈጥሯል። የውጭ ጉዳይ ሚኒስትሩ ቃል አቀባይ መንሱር ቡላድ አብደላ ለፈረንሳዩ የዜና ወኪል እንደተናገሩት ሱዳን በሁለቱ አገሮች ግንኙነት ዙሪያ ለመምከር በኢትዮጵያ የሚገኙት አምባሳደሯን ወደ ካርቱም ጠርታለች። የውይይቱን ምንነት በዝርዝር ባያብራሩም ምክክሩ እንደተጠናቀቀ መልእክተኛው አምባሳደር ወደ ስራቸው ቦታ እንደሚመለሱ አስታውቀዋል። በዚህ ሳምንት የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ኢትዮጵያ ንቀት በተሞላበት ሁኔታ በሱዳን መሬት ላይ ወረራ ፈጽማለች ብሏል። መግለጫው የኢትዮጵያ ወታደሮች በሰሜን ምዕራብ ኢትዮጵያና በምስራቅ ሱዳን ድንበር አቅራቢያ አልፋሽ አልፋሽጋ አካባቢ የሚገኘውን ድንበር አቋርጠው ገብተዋል በማለት ከሷል። የኢትዮጵያ መንግስት ባለፈው ወር ባወጣው መግለጫ ሱዳን የኢትዮጵያን ድንበር ዘልቃ መግባቷን አስታውቋል። ሱዳን ድንበር እያቋረጠች የምትፈጽመውን ወረራም ማቆም አለባት ሲልም ጥሪውን አቅርቧል። ከሱዳን የተገኘው ዘገባ እንደሚያሳየው በአልፋሽጋ አካባቢ ያለው ውዝግብ የ50 ዓመታት ታሪክ አለው። ይሁን እንጂ እንደገና የተቀሰቀሰው በኢትዮጵያ ትግራይ ክልል የተነሳውን ጦርነት በመሸሽ በአስር ሺዎች የሚቆጠሩ ስደተኞች በምስራቅ በኩል ድንበሩን አቋርጠው ወደ ሱዳን መግባት ከጀመሩበት ጊዜ አንስቶ ነው። ባለፈው ጥር ወርም እንዲሁ ሱዳን የኢትዮጵያ ጦር አውሮፕላን የሱዳንን የአየር ክልል ጥሶ በረዋል ስትል ኢትዮጵያን የከሰሰች ሲሆን ኢትዮጵያ ደግሞ የሱዳን ወታደሮች ድንበር ጥሰው በመግባት በኢትዮጵያ ዜጎች ላይ ዝርፊያ ፈጽመዋል ስትል ክሷን አሰምታለች። በኳታር የሚኖሩት የሱዳን የፖለቲካ ተንታኝ ሞሐመድ አህመድ ኢትዮጵያም ሆነች ሱዳን የትክክለኛውን የጦርነት ዋጋ መሸከም የሚችሉ አይደሉም ይላሉ። ومتابخ الغرار في الخرطوم أو أديس أبابا بتعلم أن الذهاب إلى الحرب هو قفز في المجهول هو تقويض لمكتسبات الدولتين በኢትዮጵያና በሱዳን ያሉ ውሳኔ ሰጪዎች ወደ ጦርነት ማምራት የማይረባ ነገር መሆኑን ያውቃሉ። በኢትዮጵያ ኢኮኖሚ ልማት ያለ ሲሆን፣ በሱዳንም የዲሞክራሲ ለውጥ አለ። ማንኛውም ጦርነት በሁለቱም አገሮች የተገኘውን ውጤት አደጋ ላይ ይጥላል። ይሁን እንጂ ግን መሪዎቹ በአገር ውስጥ ያሉ ግጭቶችን ለማርገብ ጠላት እያፈላለጉ ነው። የድንበሩ ውዝግብ ኢትዮጵያ በአባይ ወንዝ በምትገነባው የኃይል ማመንጫ ግድብ በተነሳው አለመግባባት ላይ ተጨማሪ ውጥረት ይፈጥራል። ሱዳንና ግብፅ ግድቡ ከወንዙ የሚያገኙትን ተፈጥሯዊ የውሃ አቅርቦታቸውን እንዲቀንስ ያደርገዋል ብለው ይሰጋሉ። በካርቱም የሚገኙት የፖለቲካ ተንታኝ አልታፊ መሐመድ ከውጥረቱ ጀርባ ያለው ዋነኛው ምክንያት ግድቡ ነው ይላሉ። ما يجري بين السودان ለን ተርተ ላ ሙስተዋ ር አበደን ወለው የውዝግቡ ሁሉ ምክንያት የህዳሴው ግድብ ነው። ያለመግባባትና ውዝግብ ምንም እንኳን በጦርነቱ የማይገባደድ ቢሆንም ሁለቱንም ወገኖች በጠረጴዛ ዙሪያ አብረው ተቀምጠው እንዲነጋገሩ ሊያስገድዳቸው ይችላል። ሱዳንና ኢትዮጵያ በድንበር ውዝግቡ ላይ ለመነጋገር በደቡብ ሱዳን የቀረበውን ሽምግልና እንደሚቀበሉ አስታውቀዋል። ይሁን እንጂ ግን ኢትዮጵያ ድርድሩ ከመጀመሩ በፊት ሱዳን ከያዘቻቸው የኢትዮጵያ መሬቶች በአስቸኳይ ለቃ እንድትወጣ ጠይቃለች። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።